ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። በዛሬው ጥንቅራችን በሳምንቱ በማህበራዊ መገናኛ አውታሮች ላይ መነጋገሪያ የነበሩ ሶስት አበይት ርዕሰ ጉዳዮች ላይ የተሰጡ አስተያየቶችን አሰባስበናል። የሚሳይል ድብደባ እስከ ማስከተል ስለደረሰው የኢራንና የዩናይትድ ስቴትስ ፍጥጫ በርካታ አስተያየቶች ተሰጥቷል። ግብፅ፣ ኢትዮጵያና ሱዳን አዲስ አበባ ውስጥ በዝግ ስላደረጉት ስብሰባ በማህበራዊ የመገናኛ ዘዴዎች የተለያዩ አስተያየቶች ተሰንዝሯል። ከመጉላላትና ከአካል ጉዳት ባሻገር የተማሪዎች ሕይወት እንዲቀጠፍ እስከ ማድረግ ደርሷል። ኢትዮጵያ ውስጥ በተለያዩ ዩኒቨርሲቲዎች የተከሰተው አለመረጋጋት፣ አንዳንድ ዩኒቨርሲቲዎች ጥፋተኛ የተባሉ ተማሪዎችን መቅጣት ጀምሯል። አንዳንዶቹ ተማሪዎቹንና የዩኒቨርሲቲ ሰራተኞችን እስከ ማባረር ደርሷል። አስተያየቶቹን እናሰማችኋለን። አብራችሁን ቆዩን። የኢራን ባለስቲክ ሚሳይል ጥቃት የኢራን ዩናይትድ ስቴትስ ፍጥጫ የፈጠረው ስጋት በማኅበራዊ መገናኛ ዘዴዎች ተጠቃሚዎች ዘንድ በጉልህ ነበር ያስተጋባውም። ኢራን ስለተገደሉባት ጄኔራሏ የምትወስደው የበቀል እርምጃስ እስከ ምን ይደርስ ሲሆን የበርካቶች ስጋት የወለደው ጥያቄ ነበር። ኢራን የበቀል እርምጃዋን ስትጀምር የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አገራቸው አጸፌታ የምትሰነዝረው ኃይለኛ በሚባለው ጦር ሰራዊቷ እንዳልሆነ ገልጧል ይልቁንም አጸፌታው ጠንከር ያለ ማዕቀብ በመጣል ነው ማለታቸው ለጊዜውም ቢሆን ብዙዎችን አረጋግቷል። ልክ የዛሬ ሳምንት አርብ ማለዳም ኢራቅ መዲና ባግዳድ ከሚገኘው አየር ማረፊያ ተሽከርካሪዎች እየወጡ ነበር። ዘገባዎች እንደሚጠቁሙት ዩናይትድ ስቴትስ የኢራን አብዮታዊ ዘማዛዥና አብሯቸው የነበሩ የሂዝቦላ ታጣቂ ቡድን አመራርን ተሽከርካሪዎች ውስጥ እንዳሉ ከሰው አልባ ጤያራ በተወነጨፉ ሚሳይሎች እንገደለች መግደሏንም በፕሬዝዳንቷ በኩል ለዓለም ይፋ አደረገች። ግድያውን የፈጸምኩት የዩናይትድ ስቴትስ ተቋማትና ዜጎች ላይ ሊደርሱ የተቃጡ ጥፋቶችን ለማስቆም ነው ማለች። ቁጣ በመላ ኢራንና ወዳጆቿ ዘንድ ነደደ። ኢራን ዋነኛ የጦር አበጋዟን ነው የተነጠቀችውም። እናም በአጭር ጊዜ የበቀል ጥቃት እንደምትሰነዘር ዛተች። ዝታም አልቀረች። ረቡዕ ማለዳ ላይ ኢራቅ ውስጥ የሚገኙ ሁለት የዩናይትድ ስቴትስ ይዞታዎችን በቦሊስቲክ ሚሳይሎች ለ22 ጊዜያት ደበደበች። ኤፍሲ አርሰናል በሚል የትዊተር ተጠቃሚ ስም የቀረበ ጽሁፍ የሚገርመው ሲል اشتركوا የሚገርመው 22 ሮኬት አስወንጭፋ አንድ ወታደር ላይ እንኳን ጉዳት አላደረሰችም። አርፋ ብትቀመጥ የተሻለ ነው አለው። አለው ማለት ለሳዳምም አልበጀ። አቅምን ማወቅ ትልቅነት ነው ሲል ይጠናቀቃል። ኢራን ምን ያህል ጠንካራ ናት? በኃይሉ የተባለ የትዊተር ተጠቃሚ ያሰፈረው አጭር ጥያቄ ነው። ኢራን የኒክሌር አረር በማብላላት የጦር መሳሪያ እሳት ስርዓት ቀርም የሚል ስጋት በዩናይትድ ስቴትስና በሀያላኑ ሀገራት መካከል ይንጸባረቃል። ኢራን ኢራቅ የሚገኙ የዩናይትድ ስቴትስ የጦር ሰፈሮች ላይ ያስወነጨፈችውን ጨምሮ የተለያዩ አይነት የመካከለኛና የረዥም ርቀት ወንጫፊ ሚሳይሎችም ባለቤት ናት። ላብነት ያህል ሶመር ክሩዝ ሚሳይል የተባለው የኢራን የረዥም ርቀት ወንጫፊ ሚሳይል 7 ነጥብ 24 ሜትር ርዝመት አለው። ይህ ሚሳይል የኢራን አብዮት 40ኛ ዓመት ከመከበሩ አራት ዓመት ቀደም ብሎ ነበር ለዓለም ይፋ የተደረገው። ረዥም ርቀት ተምዘግዛጊ ሚሳይሉ እስከ 3000 ኪሎ ሜትሮች ርቀት ተጉዞ የተፈለገለትን ኢላማ ድባቅ መምታትም ይችላል። ስለዚህና ሌሎች የኢራን የረዥም ርቀት ተወንጫፊ ሚሳይሎች የሚያብራሩ ፎቶግራፎች ያያያዘችው ፌቨንቲ የተባለች የትዊተር ተጠቃሚ የኢራን ባሊስቲክ ሚሳይል ኢትዮጵያ ድረስ የመወንጨፍ አቅም እንዳለው ባየን ጊዜ የሚል ጽሑፍና በድንጋጤ አይኑ የተጎለጎለ ምስል ትዊተር ገጿ ላይ አስፍራለች። ሚሳይሉ ምን ያህል ኪሎ ሜትር መጓዝ እንደሚችል በዓለም አቀፍ ጥናቶችና እቅድ ማዕከል የሚሳይል ስጋትን የሚተነትነው ክፍል ድረገጽ ላይ ሰፍሯል። ግጥ የድረገጽ መረጃው እንደሚያመለክተው ይህ ሚሳይል ከተወነጨፈ በኋላ የሚሸፍነው ርቀት ከኢራን ትሄራን አዲስ አበባን አቋርጦ የኬንያ ሞያሌ መድረስ የሚችል ነው። ፌቨን ቀጥል አድርጋም አልፎ ተርፎ ኢራን በእነዚህ ሚሳይሎች ልታደባያቸው ካሰበቻቸው የዩናይትድ ስቴትስ ወታደራዊ ሰፈሮች ውስጥ ጥቂት የማይባሉት ሀገራችን አካባቢ እንዳሉ ባወቅን ጊዜ ስትል በመጻፍ የሚሮጡ ሁለት ሰዎች ምስልንም አያይዛለች። ጽሁፏን የምታጠቃልለው በእንግሊዝኛ ቋንቋ እምቢ ለጦርነት በ የሚል ሃሽታግ በሰፈረ መልእክት ነው። ላስታ እና ሰቆጣ የተባለ የፌስቡክ ተጠቃሚ ያሳዝናል ደግሞ አሜሪካ አገር ልታፈርስ ነው ሲል ጠይቋል። ናቴ አበበ ደግሞ እዛው ፌስቡክ ላይ ባሰፍረው አጠር ያለ ጽሁፍ ኢራን ከአሜሪካን ጋር ሲል ጠይቋል። አይጥ ከድመት ጋር እየተጫወተች ነው ሲልም ከሳቅ ጋር ጽሁፉን ቋጭቷል። አብዱሰላም ሰኢድ በአንጻሩ ትዊተር ላይ ባሰፍረው ጽሁፍ ይዞ መፎከር ይላህል እንደ ኢራን ጀግና ሀገር ብሏል። የኢራን ዩናይትድ ስቴትስ ፍጥጫ ወደ ለየለት ግጭት የሚያምራ ከሆነ ዳፋው በመካከለኛው ምስራቅ ለሚገኙ የውጭ ሀገራት ዜጎችም ሊተርፍ ይችላል እየተባለ ነው። አንዳንድ ሀገራት ለጥንቃቄ በሚል ከወዲሁ ዜጎቻቸውን ለማስወጣት ዳርዳር እያሉ መሆናቸው ተገልጧል። በርካታ የእስያ ሀገራት ዜጎቻቸው ከኢራንና ኢራቅ እንዲወጡ እያሳሰቡ ነው። በርካታ ዜጎቿ በአረብ ሀገራት የሰው ቤቶች ውስጥ ተቀጥረው የሚሰሩባት ፊሊፒንስ ዜጎቿ ከኢራቅ በአፋጣኝ መውጣት ግዴታቸው እንደሆነ አሳስባለች። በርካታ ኢትዮጵያውያን በመካከለኛው ምስራቅ ሀገራት እንደሚኖሩ ይታወቃል። ትናንት ማምሻውን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ቶሌዶ ውስጥ በምርጫ ዘመቻቸው ያሰሙት ንግግር በሚል አጠር ያለ የቪዲዮ ምስልም በማህበራዊ መገናኛ አውታሮች በስፋት እየተንሸራሸረ ነው። ፕሬዝዳንቱ እንዲህ አሉ። ስለ የዓለም የኖቤል ሽልማት አንድ ነገር ልንገራችሁም፣ ስምምነት አድርጌ አንዲት ሀገርን አድኛለሁ። እናም የዚያች ሀገር መሪ ያቺን ሀገር በማዳኑ አሁን የኖቤል የሰላም ሽልማት አግኝቷል። ለራሴ ለመሆኑ ከዚያ ጋር ጋር የሚያገናኝ ምን ያረኩት ነገር አለ አልኩ ሲል ይደመጣል። ንግግራቸውም በርካታ የማህበራዊ መገናኛ ተጠቃሚዎች ንግግሩን በተለያየ መንገድ በመተርጎም አስተያየት እየሰጡበት ነው። የአባይ ወንዝ ድርድር ኢትዮጵያ ግብጽና ሱዳን ለሶስትዮሽ ያደረጉት አራተኛ ዙር ስብሰባ የተጠናቀቀው ረቡዕና ሐሙስ ዕለት አዲስ አበባ ውስጥ በዝግ ሲካሄድ ከቆየ በኋላ ነው። በስብሰባው ሁለተኛ ቀን ሐሙስ ማምሻው ላይ ሀገራቱ ከስምምነት ላይ አለመድረሳቸውን የሚጠቅሱ ጽሑፎች በማህበራዊ የመገናኛ አውታሮች ላይ ተሰራጭቷል። የኢትዮጵያ ብሮድካስት ኮርፖሬሽን በፌስቡክ ገጹ ላይ የህዳሴው ግድብ ድርድር ያለ ስምምነት ተጠናቀቀ በሚል ርዕስ ሐሙስ ዕለት አስነብቧል። ለድርቅ ብያኔና የግድቡ የውሃ ሙሊት ሂደት ላይ አገራቱ አለመስማማታቸው ተገልጧል። ግብጽ ግድቡ ከ12 እስከ 17 ዓመት እንዲሞላ ሀሳብ ማቅረቧን፣ ኢትዮጵያ ከ4 እስከ 7 ዓመት ማለቷና መስማማት አለመቻሉን በማኅበራዊ መገናኛ አውታር የተንሸራሸረው ጽሑፍ ይገልጣል። አሰፋ ሙሉ የተባለ የፌስቡክ ተጠቃሚ በሰጠው አስተያየት ውይይት ነው እንጂ በአባይ ድርድር የለም ብሏል። ተመስገን ዘነበ የድርድሩ ውጤት ከመነገሩ ቀደም ብሎ በፌስቡክ ገጹ ላይ የሚከተለውን ጽፏል። ምን ዋጋ አለው በሌለ ነገር መደራደር የአባይ ራስ ጣና በትልቅ በሽታ ውስጥ ሆኖ ከየት በሚመጣ ውሃ ነው የሚደራደሩት ሲል ጠይቋል። ልጅ ዓለማየሁ አስፋው ደግሞ እዛው ፌስቡክ ላይ ባሰፈረው ጽሑፉ ያሳዝናል፣ አፍሪቃ ሁሌም የዓለም ባንክ የሚታዘብላት አህጉር ሲል ቁጭቱን አንጸባርቋል። በኢትዮጵያ የተለያዩ ዩኒቨርሲቲዎች ሄድ መለስ በሚለው ግጭትና አለመረጋጋት እጃቸው አለበት የተባሉ ተማሪዎችና መምህራን እንዲሁም የዩኒቨርሲቲ ከፍተኛ አመራር ላይ የቅጣት እርምጃዎች እየተወሰዱ መሆናቸው ተሰምቷል። አሊ ሙሐመድ ቴሌግራም ላይ ባቀረቡት ጥያቄ ኢትዮጵያ ወዴት እያመራች ነው ብሏል። ሁሴን ነኝ ከአጋሩ ያሉ የቴሌግራም ተከታያችን ደግሞ የዩኒቨርሲቲ ተማሪዎችን በተመለከተ ዘለግ ያለ መልእክት አስተላልፏል። ይድረስ ለኢትዮጵያ ዩኒቨርሲቲ ተማሪዎች በሙሉ ሲል የሚንደረደረው ጽሑፋቸው ተማሪዎች በብሔርና በሃይማኖት ሳይለያዩ በሰላም መማር እንዳለባቸው ይመክራል። ለአመታት በዩኒቨርሲቲ ትምህርት የለፋ ተማሪ መገደል ተማሪዎችን ሊከነክን እንደሚገባም አሳስቧል። ይህ ከተመቻቹ በእውነት መማር በጣም ያሳዝናል ሲሉም አስተያየታቸውን ቋሽቷል። የተለያዩ ዩኒቨርሲቲዎች በርካታ ተማሪዎችን ማባረር ጀምሯል። ብርሃኑ ትርሳማብ በሚል ስም የፌስቡክ ተጠቃሚ ችግር ፈጣሪዎችን እየለዩ መለየት ጥሩ ነው ብሏል። በወሎ ዩኒቨርሲቲ ጥፋተኛ የተባሉ 355 ተማሪዎች የመጨረሻ ማስጠንቀቂያ ተሰጥቷቸዋል። አንድ መምህር ከስራ የተሰናበቱ ሲሆን 14 ተማሪዎችና የአስተዳደር ሰራተኞች ጉዳይ ደግሞ እየታየ እንደሆነ ተገልጧል። ጅማ ዩኒቨርሲቲ 31 ለሚሆኑ ተማሪዎቹ የመጨረሻ ማስጠንቀቂያ የሰጣቸው ሲሆን 20 ተማሪዎችን ደግሞ ከአንድ ዓመት እስከ መጨረሻው ከትምህርት የሚያግድ ቅጣት ማስተላለፉ ተገልጿል። ከሰሞኑ አስራ አምስት ተማሪዎችን እንዳገደ የገለጠው የድሬዳዋ ዩኒቨርሲቲ ፕሬዝዳንቱ ዶክተር ያሬድ ማሞን ከኃላፊነታቸው ማንሳቱ ሐሙስ ዕለት ተዘግቧል። በዚያው ሐሙስ ቀን የሐረማያ ዩኒቨርሲቲ በተማሪዎችና የጸጥታ ኃይላት መካከል ግጭት መከሰቱም ተገልጧል። ይኸው ዜናም በተለያዩ የማኅበራዊ መገናኛ ዘዴዎች ከፎቶግራፍ ጋር ተሰራጭቷል። አድማጮች፣ የማህበራዊ መገናኛ ቅኝት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽ ነኝ? መልካም ጊዜ። ጤና ይስጥልኝ።